የአዲስ አበባ ስካውት ማህበር በኢትዮጵያ የመጀመሪያውን አይነስውር ስካውት ከዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ለስካውት ቃለ መሐላ አብቅቷል። ከተመሠረተ ከመቶ ዓመት በላይ እንደሆነው የሚነገርለት የኢትዮጵያ ስካውት ማኅበር አባላት የሆኑ የተለያዩ የአካል ጉዳቶች ያሏቸው ስካውቶች ቢኖሩም ማየት የተሳነው አባል ግን ቀደም ሲል ኖሮት እንደማያውቅ የማህበሩ ምክትል ኮሚሽነር ወልጌኛ ሁንዴሳ ለባልደረባዬ ስመኝሽ የቆያ አጫውተዋታል። ስመኝሽ ስካውት ታሪኩ መታፈሪያንና ኮሚሽነር ወልጌኛን አነጋግራ የማህበሩን የዛሬ አቋምና እንቅስቃሴ በተከታዩ ዘገባዋ ታስቃኘናለች። በአፄ ኃይለሥላሴ ስርዓት ተቋቁሞ ከአንድ መቶ ዓመት በላይ ዕድሜ ያስቆጠረው የኢትዮጵያ ስካውት ማህበር በዚህ ሁሉ እድሜው በአባልነት መዝግቦ የያዘው አንድም ማየት የተሳነው ስካውት አልተገኘም። በዚህም ምክንያት በዳግማዊ ምኒሊክ አንደኛ ደረጃ ትምህርት ቤት ተማሪ የሆነው ታሪኩ መታፈሪያ የመጀመሪያው ማየት የተሳነው ስካውት በመሆን ታሪክ መስራቱን የአዲስ አበባ ስካውት ማህበር ምክትል ኮሚሽነር የሆኑት ወልጊኛ ሁንዴሳ ያስረዳሉ። ስካውት ያው አብዛኛውን ጊዜ በየተቤቱ ስካውት ትምህርት ይሰጣል። በዚህፊት አካል በተገኙ ሰዎች አሉ። እቻቸውን እንትን ያለ አለ እግራቸው ላይ ነበር አለ። ግን ልጅ ብላይንድነት የሆነ ግን ልጅ ለመጀመሪያ ጊዜ ነው ስካውት ሰንት ነው። በስካውቱ ተመርቆ ስራ ያገኘ ነው። አሁን ግን መጀመሪያ ስለሆነ ነው። ታሪኩ የአይን ብርሃኑን ያጣው ገና የአንድ አመት ከስድስት ወር ህጻን እያለ ወድቆ አጥንት አይኑን በወጋው ወቅት ነው። ይህ ድንገተኛ አደጋ ታሪኩን ማየት ቢከለክለውም አይምሮ ግን ብሩህ እንደሆነ፣ በአካባቢውም ሆነ በትምህርት ቤቱ ራሱን ችሎ የሚንቀሳቀስ አስደማሚ ልጅ ሆኖ አደገ። ታሪኩ ለዚህ ጥንካሬውና በራስ መተማመኑ ትልቁን መስዋዕትነት የከፈለችለት እናቱ እንደሆነች ይናገራል። እንደምደርስ አውጣ ለታጅግ በጣም አሁን ድረስ እየረፋች እያሳደገች እያስተማረችኝ ነው እና መንገዶች የመንገድ አካሄድን ለመድኩኝ። አሁን በሰፈር እና በአንዳንድ እንቅስቃሴዎች ላይ ያው ስለነበርኩት በኖርማ ላይ ንም የምንቀሳቀሰው ፌንም ሜሻም አልጠቀምም እና አንዳንዶችን ግን በጣም ይገርማቸዋል ይህ ነገር አብሶ አሁን ስካውት ከተመረኩኝ በኋላ እጅግ በጣም ገርማቸዋል የሰፈር ሰዎች እና እንዲሁም የኢትዮጵያ ስካውት ካውንስል እና ኮሚሽነር ሳምበል ጳውሎስ እንዲ በጣም ገርሟቸዋል። ምክንያቱም እስካሁን በኢትዮጵያን በአዲስ አበባን ብላይንድ፣ ወይም አካል ጉዳተኛ ስካውት እኔ ብቻ ነኝ፣ ያ ማንም የለም። በአስተሳሰቡ ፈጣንና በትምህርቱም የደረጃ ተማሪ የሆነው ታሪኩ ስካውት የሆነው አስቦ ሳይሆን በአጋጣሚ ነበር። ወልጊኛ በዳግማዊ ሚኒሊክ አንደኛ ደረጃ ትምህርት ቤት ተማሪዎችን እያሰለጠኑ ባለበት አጋጣሚ ታሪኩ አይናቸው ውስጥ ገባና ስልጠናውን እንዲወስድ አግባቡት። እዛ ማስተምር አየዋለሁ፣ በተደጋጋሚ አየሁት ና ስካውት ገብቶ ቢማረና ሻላቀሙ ሊጠቀምበት ሞር ጥሩ ልጅ ሆና ከወጥ ገባና ተሳለች ምን ይመስላል እየጠየቁ ሲገባ ብዙ ደስተኛ አልነበረውም፣ ግን እየጠየ ሲሄድ ግን በጣም ፍቅሩ ስካውት ውስጥ ያለው ፍቅር በጣም እያደረ ሲሄድ እየተሻሻለ እየተሻሻለ እና ለመመረቅ የነበረውን ጉጉትና ፍላጎት በጣም ከፍተኛ ነበር። ከሌ ተማሪዎች ሁለተኛ እሱን ልትካወት ሲመጣ ለምን የፈለግነው መምራት ይችላል ልጆችን በጣም ጋይ ማድርግ ይችላል። ትምህርቶቱን ስካውት በቀጣይነት ያስቀጥለው ይችላል። እንዲሁም ደግሞ እንደሱ አካግረት የሚሆኑትን ስካውቶችን ተማሪዎችን ወደ ስካውት አምጥቶ

ታሪኩ ሲናገር አፍ ያስከፍታል ሰው የማሳመን ችሎታውም ከፍተኛ ነው ገና ከልጅነቱም የአመራር ብቃት አለው የሶስት ወር የስካውት ስልጠናውን ጨርሶ ሲመረቅም የተማሪዎች ዩኒት ሊደር እና የአራዳ ክፍለ ከተማ እስካውት ተጠሪ ሆኖ እያገለገለ እንደሆነ ታሪኩ ነግሮኛል ስካውት ከገባ በኋላ በጣም ብዙ የተቀየረ ዳህሪ አለ ከስነ ምግባር አኳያ ማለት ነው አሁን በአሁን ሳፍ ከስ ገባ በኋላ እጅግ በጣም የሚፈጠሩ ባህሪ ወይም ዲስፕሊን ላይ ነው የምገኘው። ያው አንዳንድ እንደ ስካውት አመራር ተማሪዎች ሊከተሉት የሚችሉት እኔን ነው እና ለእነሱ አርያ መሆን አለብኝ ብዬ ስለማስብ ያው ባህሬን ማስተካከል ትያለው። አካል ጉዳተኞች ምንም ነገር አያቅተንም፣ ሁሉም ነገር መስራት እንችላለን ብዬ ራሴን አሳምናለው። ራሴን ካሳምን ሱ ምንም ነገር ማድረግ አያክስምና ያው ብላይንድ መሆን ደግሞ ከምንም ነገር አያግድም። ትምህርታዊ የሆነ የህጻናትና ወጣቶች እንቅስቃሴ የሆነው ስካውት ዋና አላማውም ወጣቶች ባይምሮ እንዲበለጽጉ በመንፈስ እንዲጠነክሩና በአካል እንዲዳብሩ ብሎም መልካም ዜጋ እንዲሆኑ ማድረግ ነው። በዘር፣ በሃይማኖት፣ በጎሳና በፆታ ሳይከፋፈል ማንኛውም ሰብአዊ ፍጡር በጎ አመለካከት እንዲኖረው የሚጠራው ይህ ማህበር ግን መንግስታት በተፈራረቁ ቁጥር አቅሙ እየተዳከመ በመሄዱ የተፈለገውን ያክል ስራ መስራት እንዳልቻለ አቶ ወልጊኛ ያስረዳሉ። ያው ስካውት ተጀመረ መቶ ሁለት አመቱ ነው። ነገር ግን መንግስታት እንዳያወጡ ስካውቱን ትምህርት እንደየራሳቸው ያፈልጉት አያ ትላ ስካውቱን ጀመሩ ደርግ ሲገባ ደግሞ ስካውትን ጥሎት ሄደ። ኢህአዴግ ሲመጣ ደግሞ ስካውት እንዳይሞትም እንዳይነሳም አድርጎናል። ነገር ግን መንግስት ደግፈን እንዲሁም የተለያየ ባጀት ብናገኝና ተከለ ምንሰራ ኢትዮጵያ ውስጥ የምናየውን የስራ ተነሳሽነትን ማጣት፣ ሰው ለሰው ራሱ የማይረዳዳበትን፣ ለሰው የማያስብበትን ሰዎች ስራ ፈልገው ስራ ፈጣሪ እንዲሁም የምናደርገው ትልቅ ስራ ይጠላል ብለን እናስባለን። አቶ ወልጊኛ አክለው እስካውት ለህብረተሰቡ የሚሰጠውን ጥቅም ሲያስረዱም የራሱንም የሀገሩንም ኃላፊነት የሚወጣ ትውልድ ለማፍራት ያስችላል ይላሉ። መንግስት ባጀት መድቦ ፈንድ ቢያደርግልን ነገ ጠዋት ቻለ ትውልድ ተሻለች ኢትዮጵያ ይፈጣል ብለን እናስባለን። ለምን ሌሎች ሀገሮች ተሞክሮ ስላለ ማለት ነው። ሀገር ወዳድነት ትልቁ ነገር ትልቁ ኢትዮጵያ ውስጥ እስካሁን ስልጣን ሰባት አስብተን አሊያም ደግሞ ህብረተሰቡ ተምሮ ቢያል ሀገር ወዳድና ለሀገር የሚሰራ ዜጋ እና ፈት እንፈጣለን ብለን እናስባለን። ሀገሩን በትክክል የሚወድ ስለ ሀገሩ ታሪክ፣ ስለ ሀገሩ የሚቆረቆር፣ ስለ ሀገሩ የሚሰብቅ፣ ስለ ሀገሩ የሚናገር በሙሉ ክፍ ስለ ሀገሩ ታሪክ የሚያቅ ትልድ እንፈጣለን ብለን እናስባለን። ስለዚህ በቀጣይ መንግስት ትኩረት አድርጎበት ባጀት የሚመደብልንና ከኛ ጋር ሆነ የሚሰራ የተሻለ መንገድ ሳውትን በፈለግበት አላማና እቅድ እናደርሳለ ብለን እናስባለን። የታሪኩን ምኞት ይሄ ነው። ባለም አቀፍ ደረጃ ልክ እንደ እርሱ በጥሩ ስነ ምግባር የታነጹ እና ለሌሎች አራያ መሆን የሚችሉ አካል ጉዳተኞችን በማፍራት የተሻለ ትውልድ አካል መሆን ይመኛል። እኔ ደግሞ ያው ፍላጎቴ መነሻዬ አዲስ አበባ ይሁን እንጂ ከድፍን ኢትዮጵያ ከአለም አቀፍ የአካል ጉዳተኛ ስካውቶች ሀገራችን ማብዛት ነው አላማዬ። ከበአሁን በስተቀር ከሀገር አሜሪካን ጀምሮ ብዙ ስካውቶች አሉ እንደሚታወቃል ብሎ አርባ አራት ያህል ሀገራቶች እነሱ ላይ የሀገራቱ ድምፅ ተገኝቶ እግዚአብሔር ብሎ ብዙ አካል ጉዳተኛ ስካውቶችን ማለት ነው አላማዊ ማፍለቅ ነው። ብዙ አካል ጉዳተኛ ስካውቶችን አለም አቀፍ ለማድረግ ነው አላማ ርክዳ ራሴንም ያጎለበስኩት ሁሉም ነገር ማድረግ ይቻላል የይቻላል መሰረት በውስጥ ማንም ያለፈርሰውና ማንም ሰው ላያጠፋው የሚችል የይቻላል መቶት በውስጤ ነግሷል ማለት ነው። ከስካውትነቱ በተጨማሪ ታሪኩ ድምፃዊ መሆንም ይፈልጋል ከልጅነቱ ጀምሮ በእንጉርጉሮ ያዳበረውን ክህሎቱን በባለሙያ ታግዞ ማውጣት ይመኛል። ስካውትም ሆኜ የደክስ አላማ ሁሌ የምናገረው ሙዚቀኛ መሆን ትልቅ ትልቅ ፍላጎታል ማለት እኔ ሁሉም ነገርን የምገልጸው በሙዚቃ ነው። ያው ደስታዬንም፣ ሀዘኔንም ሁሉ ነገር የምገልጸው በሙዚቃ ነው እና ስካስካስካስ እንዲያደረጉ፣ የማልተው ነገር ቢኖር አንድ እናት ሙዚቃ ሙዚቀኛ መሆን እፈልጋለሁ። ማታም በሙዚቃ ውስጥ ገብቼ የራሴን አሳራ ማኖር የምፈልግ ሰው ነኝ። አዲስ አበባ ላይ በአሁኑ ሰዓት ማህበራዊ ስራዎች ላይ የሚሳተፉ ከአራት መቶ ሺህ በላይ ስካውቶች አሉ። የኮሮና ወረርሽኝ ወደ ኢትዮጵያ ከገባ ጊዜ አንስቶም የበሽታውን የመከላከያ ግንዛቤ በማስጨበጥ ትልልቅ ስራዎችን ሲሰሩ ቆይተዋል። ወልጊኛ እንደነገሩንም በ2020 በመላው ኢትዮጵያ 6 ሚሊዮን ስካውቶችንና 600 አሰልጣኞችን የማፍራት አካል ጉዳተኞችንም የበለጠ የማሳተፍ እቅድ ቢያዝም ከመንግስት ግን ከፍተኛ ድጋፍ ይጠይቃል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።